of America, <laughs> the <laughs> በ19 በ22 ና በ25 ሜትር ባንድ አጭሩ ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአርብ የካቲት 17 2009 ዓ ም ዝግጅታችን ጀምረዋል። ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና ጤና ይስጥልን። እኔም ቆንጅ ይታየነኝ። ተቃዋሚ ፓርቲዎችና ኢህአዴግ የክርክርና የድርድር የአሰራር ረቂቅ ደንብ ላይ ለመዋየት ሌላ ቀጠሮ ተለዋውጠዋል። መገናኛ ብዙሃን ያለ ልዩነት በውይይቱ ገብተው እንዲዘግቡም ፓርቲዎቹ ተስማሙ። የመንግስትም የግልም ሚዲያዎች በእነዚህ መድረኮች የመሳተፍ መብት እንዳላችሁ እዚህ ያለነው ፓርቲዎች ተግባብተንበታል። ስትዘግቡ እንደ ሁኔታው ሙሉ ጊዜ የምትቆዩበት ጊዜ ይኖራል ወደፊት በሚጸድቀው ህግ አሰራር መሰረት የዛሬውን ውይይት የመሩት የኢህአደግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤን ድምፅ ነው ያሰማናቸው። ዝርዝሩ በአብይ ርዕስ ይቀርባል። በኦሮሚያ የሚንቀሳቀሱ የክልል ፓርቲዎች ደግሞ ድርድሩ ለሁሉም ክፍት እንዲሆን ጥሪ አቅርበዋል። በዚህም ላይ በሁለተኛው አጋማሽ ዘገባ ይኖረናል። ከክልል እስከ ወረዳ ባሉት የመዋቅር ደረጃዎች 4460 አመራሮች ከኃላፊነት ውጭ እንዲሆኑ ከአመራር ፑል ውጭ እንዲሆኑ የተደረገበት ሁኔታ ነው ያለው። በቀበሌ ደረጃም 13578 የቀበሌ አመራሮች እርምጃ እንዲወሰድባቸው የተደረገበት አግባብ ነው ያለው። የኦሮሚያ ብሔራዊ ክልላዊ የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ናቸው ሌላው ከአዲስ አበባ የደረሰን ዘገባ ዝርዝሩን ያሰማል በሁለተኛው አጋማሽ የሱዳንና የኢትዮጵያ ድንበር ጉዳይ የኢትዮ ሱዳን የድንበር ኮሚቴ ከተጋበዙ እንግዶች ጋር ልዩ ውይይትና መደበኛ አፍሪካው በጋዜጦች ይቀርባሉ አሁን የሰዓቱን የዓለም ዜና እናሰማለን በደቡብ አፍሪካ ዋና ከተማ በፕሪቶሪያ በዛሬ ዕለት በተደረገ ሰላማዊ ሰልፍ የውጭ ዜጎች በተለይ ናይጄሪያውያን ከሀገራችን ይውጡ የሚሉ መልእክቶች ሲስተጋቡ ውለዋል። ከሰላማዊ ሰልፉ ጋር በተያያዘ በተነሳው ረብሻ የውጭ ዜጎች የንግድ ተቋማት ተዘርፈዋል። ከተዘረፉት የንግድ ተቋማት ውስጥ የኢትዮጵያውያን ንብረቶችም እንደሚገኙበት በደቡብ አፍሪካ ኢትዮጵያ የማህበረሰብ መሪ አቶ ታምሩ አበበ ለቪኦኤ ተናግረዋል። መስታወት አራጋው ዝርዝሩን ይዛለች። በዛሬው እለት በደቡብ አፍሪካ ዋና ከተማ ፕሪቶሪያ በርካታ የሀገሪቱ ዜጎች ሰላማዊ ሰልፍ አካሄዱ። ከሰላማዊ ሰልፉ ጋር በተያያዘም በተነሳው ረብሻ የውጭ ዜጎች የንግድ ተቋማት ተዘርፈዋል። ከነዚህ ውስጥ ከሰላሳ በላይ የሚሆኑ የንግድ ተቋማት የኢትዮጵያውያንና ሶማሊያውያን እንደሆኑ በደቡብ አፍሪካ ነዋሪ የሆኑት የኢትዮጵያ የማህበረሰብ መሪ አቶ ታምሩ አበበ ለቪኦኤ ገልጸዋል። ከባለፈው እሁድ ጀምሮ በዜናም በአገር ውስጥም ዜና እንደታየው ከአርባና ከተላሳ ከሰላሳ በላይ የሆኑ የኢትዮጵያኖች እና የሶማሌዎች ሱቆች ተቃጥሏል። እንግዲህ ይሄ የሚያሳየው የኢሌጋል ኢሚግራንት ከሆነ መንግስት፣ ይሄንን ዲል አድርጎ ወይም ደግሞ መንግስት ህገ ወጡ ሰዎች በራሱ መንገድ ማስወጣት ሲችል፣ ህዝቡ ግን ይሄንን ትንሳይል በአጠቃላይ በስደተኛ ላይ ያለውም ጥላቻ ነው እያሳየ ያለው። ይሄንን በተመለከተ እንግዲህ ዛሬ ከፍተኛ የሆነ ሰላማዊ ሰልፍ በተጠርቶ ነበረ። በዚህ ሰላማዊ ሰልፍ ላይ ብዙ ሳውዝ አፍሪካኖች አልተሳተፉም። እንደ ቁጥሩም እንደተፈራው አልተሳተፉም። ምክንያቱም ብዙዎቹ ያልደገፉት ሁኔታ አለ። በደቡብ አፍሪካ የሚኖሩ ናይጄሪያውያን ልጆቻችንን በአደንዛዥ እጽ አበላሹ፣ ሴተኛ አዳሪነትን አስፋፉ፣ በህገወጥ መንገድም ስደተኞችን በማስገባት ላይ ናቸው። ስለዚህ ከሀገራችን ለቀው ይውጡልን የሚል ጥያቄን የያዘ ነው የዛሬው ሰላማዊ ሰልፍ። አደንዛዥ እጽ በመሸጥ ሴተኛ አዳሪነትን በማስፋፋት ሰዎችን ከሀገር ወደ ሀገር ኢሌጋል ወይም ነው ህገ ወጥ መንገድ በሆነ በማዘዋወር በዚህ ናይጄሪያዎችን በጣም የከሰሱ ነበረ። በትክክልም ችግር አለ። ይሄ አይነት ችግር በሳውዝ አፍሪካ ላይ በከፍተኛ ሁኔታ አለ። ግን ስደተኛ ማለት ሁሉም ስደተኛ ማለት ይሄንን ያደርጋል ማለት አይደለም። በተለይ ና ኢትዮጵያውያ ኖች ኩማሌዎች በእንደዛ ነገር ላይ በጣም የምንሳተፍ ሰዎች አለንም። በጣም የታታሪ ሰራተኞች ነን። በእምነታችንም አይፈቅድም፣ ባህላችንም አይፈቅድም። ከዚህ ቀደም በደቡብ አፍሪካ በተደጋጋሚ በተለያዩ ግዛቶች ረብሻ የተቀላቀለባቸው ብዙ ንብረት የጠፋባቸው በርካታ የውጭ ዜጎች በአሰቃቂ ሁኔታ የተገደሉበት ሰላማዊ ሰልፎች ተካሂደው እንደነበር የሚታወስ ነው። ዘንድሮ ከቀድሞ በባሰ ሁኔታ አፍሪካ ላይ ያጠላው የረሃብ ቀውስ በአብዛኛው ሰው ሰራሽ ነው ይላሉ ጠበብት። የተባበሩት መንግሥታት ድርጅትም በደቡብ ሱዳን ከፊል ግዛቶች ቸነፈር ገብቷል ሲል አውጇል። የምግብ ዋስትና አለመኖሩም በአህጉሪቱ ሁሉም አካባቢዎች ማለት ይቻላል በብዙ ሚሊዮን ዜጎች ላይ ስጋት አሳድሯል። ድርቁ ለረሃብ መከሰት በከፊል ምክንያት ቢሆንም አብይ ችግሩ ግጭት ነው ሲሉ ክሪስ ሂልስብርነር የተባሉት የረሃብ ቅድሚያ ማስጠንቀቂያ ድርጅት አንጋፋ ባለስልጣን ተናግረዋል። በኢትዮጵያ የቦረና ዞን ገበሬዎች ለአሜሪካ ድምፅ ሬዲዮ ሲናገሩ ከብቶቻቸው በረሃብ ስለጠወለጉ ሸጠው ምግብ ለመግዛት እንደተቸገሩ አስታውቀዋል። ከድርቁ በፊት 440 የአሜሪካ ዶላር ያወጣ የነበረ ከብት ዛሬ በመክሳቱ ከ17 ዶላር በላይ ገዢ የለውም ተብሏል። ከሊቢያ ወደ ጣሊያን በሚወስደው የሜዲትራኒያን ባህር መስመር ላይ የሚሞቱ ፍልሰተኞች ቁጥር ማሻቀቡን የሚያሳዩ ሪፖርቶች እየደረሱት መሆኑን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታወቀ። አደጋው ጨምሮ የታየው በያዝነው የአውሮፓ ዓመት ያለፉ ሁለት የመጀመሪያ ወራት ነው። ሊሳ ሽላይን ከአይኦኤም የጄኔቫ ጠቅላይ ጽህፈት ቤት ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። ባለፈው ዓመት በተመሳሳይ ጊዜ ሜዲቴራንያን ባህር ላይ የቀሩ ስደተኞችና ፍልሰተኞች ቁጥር ዘጠና ሰባት ነበር። ባለፉት ሁለት ወራት ውስጥ ግን ጣሊያን ለመድረስ ሊቢያ ዳርቻ ላይ ወደ ባህሩ እንደገቡ ሌላኛውን ዳርቻ ለማየት ያልታደሉት ቁጥር ሦስት መቶ ሀያ ስድስት ደርሷል። በዚያ ላይ ይህ ቁጥር እውነተኛውን የሰቀቀን መጠን አያሳይም። ያልተገኙ አስከሬኖች ቁጥር ብዙ ነው የዓለም አቀፉ የፍልሰት ድርጅት አይኦኤም ቃላቀባይ እንደሚሉት ከአደጋው ሰለባዎች አብዛኞቹ ከሰሃራ በስተ ደቡብ ካሉ ሀገሮች የተነሱ መሆናቸውን ቃላቀባዩ ጆኤል ሚላን ለቪኦኤ ገልጸዋል። ሊቢያ ውስጥ እንደ ንግድ የተያዙ የጠለፋ አድራጎቶች ተሟሙቀዋል። ሰዎች ከየመንገዱ ታፍነው ይወሰዱና የማስለቀቂያ ክፍያ ከተወሰደባቸው በኋላ ወደ ጀልባዎቹ ተገፍተው እንዲገቡ ይደረጋሉ። ጠላፊዎቻቸው ክፍያዎቹን ከወሰዱ በኋላ ዘወር ብለውም አያዩቸው። ሰዎቹ ወደየቤተሰቦቻቸው እየደወሉ ራሳቸውን ጥቂት የሚያቆዩበት ገንዘብ እንዲላክላቸው ወደመማፀን ይገባሉ። ስልክ የመደወሉ መንገድና አሰራር ራሱ እጅግ የተራዘምና አድካሚ ነው። በእነዚህ ራሳቸውን የሚከላከሉበት አንዳች አቅም በሌላቸው ሰዎች ላይ የሚፈጸሙት እጅግ የከፉ ጥፋቶች እየበዙ መምጣታቸውን የተናገሩት ሚላን ሕገወጦቹ አሸጋጋሪዎች ከጀልባዎቹ ላይ ሞተር እየሰረቁ እንደሚወስዱና በሰው የታጨቁትን ጀልባዎች ወደ ባህሩ እንዲንሳፈፉ እንደሚለቋቸው ገልጸዋል። ነፍስ አድን መርከቦች መንገድ ላይ መሆናቸው ፍልሰተኞቹ በአሸጋጋሪዎቹ እንደሚነገራቸውና ብዙ ጊዜ የባህር ላይ ፈጥኖ ደራሾች መንገደኞቹን ከያሉበት አደጋ ቢያወጧቸውም ጨርሶ ማንም የማይደርስላቸው ጊዜም ጥቂት አለመሆኑን ሚላን አመልክተዋል። አድማጮች፣ ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በየመን የጸጥታ ጥበቃ ባለሥልጣናት መግለጫ መሠረት ትላንት አንድ አጥፍቶ ጠፊ ቦምብ ታጣቂ ደቡባዊቷ ከተማ ዝንጅባር ውስጥ ባደረሰው ጥቃት በትንሹ ስምንት ወታደሮችን ገሏል። በሌላ በኩል ሌላ አጥፍቶ ጠፊ በመኪና ላይ የተጠመደ ቦምቡን ዛሬ አልባብ አጠገብ በሚገኘው የሶሪያ መንደር ውስጥ አፈንድቶ በትንሹ 35 ሰዎችን ሲገድል ሌሎች በርካቶች አቁስሏል። የኢራቅ ወታደራዊ ባለሥልጣናት እንደሚሉት በዩናይትድ ስቴትስ የሚታገዙት ኃይሎች ወደ ምዕራባዊው የሞሱል ከተማ ዘልቀው ገብተዋል። በሁለቱ ተጎራባች ሀገሮች ሜክሲኮና ዩናይትድ ስቴትስ መካከል የድንበር ግንብ ማነጽና ዜጎችን ወደ ሀገራቸው የመመለስ ስጋት ባለበት በአሁኑ ወቅት ሁለት የፕሬዚደንት ዶናልድ ትራምፕ ልዑካን ትላንት ሜክሲኮን ጎብኝተዋል። ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በአህጽሮት ሲፓክ እየተባለ በሚጠራው የወግ አጥባቂ ፖለቲከኞች የተግባር ጉባኤ ላይ ባደረጉት ንግግር በመገናኛ ብዙሃን ላይ የጀመሩትን ጥቃት ደግመዋል። ማንኛውም ጋዜጠኛ ማንነታቸው ያልታወቀ ምንጮችን በዘገባው እንዲጠቀም ሊፈቀድለት አይገባም ብለዋል ፕሬዚደንቱ። ዜናው አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 17 2009 ዓ ም ምሽት ፕሮግራም ነው። ለምሽቱ ወዳሰናዳናቸው ዘገባዎች ከማለፋችን በፊት በሁለተኛው አጋማሽ ከሚቀርቡ ቅንብሮች ከአንዱ ቀንጨብ አድርገን እናሰማችሁ። መሬቱ ላይ ችካልም እየተቸከለ ነው። አንዳንድ ቦታዎች እንደገና ደግሞ ገበሬዎች ተፈናቅለው የነሱ መሬት የነበረውን ተነጥቀው ለሱዳን ተሰጥቶባቸው ከሱዳን ተከራይተው የሚያርሱ የኢትዮጵያ ገበሬዎች አሉ። ይሄ በምድሩ ላይ ያለ ሀቅ ነው። በሱዳንና ኢትዮጵያ ድንበር ጉዳይ በተካሄደ ልዩ ውይይት ከቀረቡ የኢትዮሱዳን የድንበር ኮሚቴ ከተጋበዙ እንግዶች የአንዱን አቶ አገኘው መኮንንን ድምፅ ነው የሰማችሁት። ሙሉ ውይይቱ በሁለተኛው አጋማሽ ይቀርባል። የኢትዮጵያ መንግስት በመሰረተው ክስ ዙሪያ ከግንቦት ሰባት መሪዎችና ከኦሮሞ ፌዴራሊስት ኮንግረስ ጠበቃ ያገኘናቸው ምላሾች አሉ። በምሽቱ የመጽሔት ክፍለ ጊዜ ዘገባ አካተናል። አሁን ወደ ዕለቱ አብይ ርዕስ ይሆናል የምናልፈው ተቃዋሚ ፓርቲዎችና ገዢ ፓርቲ ኢህአዴግ ቀደም ብለው በሰየሙትና በተወካዮች ምክር ቤት ባለሙያዎች አማካኝነት በቀረበላቸው የክርክርና የድርድር የአሰራር ረቂቅ ደንብ ላይ ለመዋየት ሌላ ቀጠሮ ተለዋውጠዋል። መገናኛ ብዙኃን ያለ ልዩነት በውይይቱ ገብተው እንዲዘግቡም ፓርቲዎቹ ተስማምተዋል። መለስካቸው አመሃ ዝርዝሩን ይዟል። በስፍራው ለነበሩ ጋዜጠኞች አዳራሹ ክፍት ሲደረግ ከመድረኩ መሪ እንደተነገረው ከሆነ የዕለቱ አጀንዳ አንድ ብቻ ነበር። አጀንዳው የፖለቲካ ፓርቲዎች ክርክርና ድርድር የአሰራር ረቂቅ ደንብ ላይ መነጋገር የሚል እንደሆነም በፓርቲዎቹ ስምምነት መድረኩን ይመሩ የነበሩትና የኢህአዴግ ጽህፈት ቤት ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለጉባኤው አስታውሰዋል። ቀጥለውም ስብሰባው ቢከተለው ፍሬያማ ይሆናል ያሉትን ሀሳብ አመላክተዋል። ባለፈው ስብሰባችን ይህንን ደም መነሻ አርቅቆ ሊያመጣልን የሚችል ከሁሉም ፓርቲዎች የቀረበውን ፕሮፖዛል ወደ ህግ መልክ ቀይሮ ሊያመጣልን የሚችል ኮሚቴ ያቋቁመን ነበር። ኮሚቴው እንዴት እንደሰራና ምን ምን እንደሰራ ሀሳብ እንዲያቀርብ እጋብዛለሁ። ከዛ በኋላ በእያንዳንዱ አንቀጽ ላይ ፓርቲዎች እየተስማማንበት የምንሄድበትን አሰራር እንከተላለን። ቀጥታ ወደ ኮሚቴው እሄዳለሁ። የአቶ ሽፈራው ሀሳብ ተቀባይነት አላገኘም። ወዲያው ሁለት ጎልቶ የሚታዩ ተቃራኒ ሀሳቦች ወደ ውይይቱ መድረክ ወጥተዋል። አንዱ በቀረበው ረቂቅ የአሰራር ደንብ ላይ ተወያይቶ አንድ ምዕራፍ መድረስ የሚል ሲሆን በዚሁ ተቃራኒ ደግሞ ረቂቁን ዛሬውኑ ተቀብለን ዛሬውኑ በረቂቁ በቀረቡ የተለያዩ ሀሳቦች ላይ መወያየት ተገቢ አይደለም፣ ወይንም ችኩልነት ይመስላል። ከዚያ ይልቅ ተጨማሪ ጊዜ በመውሰድ ሁሉም ፓርቲ በየራሱ መክሮበት በሌላ መድረክ መወያየቱ ይበጃል የሚል ሀሳብ ቀረበ። በሁለቱም ሀሳቦች ላይ በቂ አስተያየቶች መሰንዘራቸውን የተመለከቱ የመሰላቸው የመድረኩ መሪ አስታራቂ ሀሳብ ያሉትን አቀረቡ። በማያለያዩና ቀላል በሆኑ ጉዳዮች ላይ ዛሬውኑ ብንወያይ የሚል ነበር ሀሳባቸው። ይህም ተቀባይነት አላገኘም። ከዚህ በኋላ ረቂቁን ባዘጋጁት የምክር ቤቱ ባለሙያዎች ረቂቁ በሙሉ ለጉባኤው ተነቦ በሚቀጥለው ስብሰባ በረቂቁ ላይ ለመወያየት በሙሉ ስምምነት ፓርቲዎቹ ተለያይተዋል። ምናልባት ከአጀንዳው ውጪ በፓርቲዎች ከአንድ ሰዓት ላላነሰ ጊዜ ያወያየው ርዕስ የጋዜጠኞች ጉዳይ እንደሆነ በስብሰባው ላይ በይፋ ተነግሯል። አቶ ሽፈራው ሽጉጤ ጋዜጠኞች ወደ አዳራሹ ከገቡ በኋላ ፓርቲዎቹ በውይይቱ ሂደት የጋዜጠኞችን የአዘጋገብ ሁኔታ በተመለከተ የሚከተለውን ብለዋል። የተስማማነው ነገር ሚዲያ የመዘገብ ነጻነት አለው። በዚህ ላይ ምንም ገደብ የለውም። የመንግሥትም የግልም ሚዲያዎች በእነዚህ መድረኮች የመሳተፍ መብት እንዳላችሁ እዚህ ያለነው ፓርቲዎች ተግባብተንበታል። ስትዘግቡ እንደ ሁኔታው ሙሉ ጊዜ የምትቆዩበት ጊዜ ይኖራል። ወደፊት በሚጸድቀው ሕግ አሰራር መሰረት የዛሬ ስብሰባ እስከ መጨረሻው ድረስ የመዘገብ መብት አላችሁ። ግን እያንዳንዱ ፓርቲም ሆነ የስብሰባው መንፈስ በተሟላ መንገድ መዘገብ አለበት የሚለውንና ይሄ መንፈስ በተለየ ሁኔታ የሚያዛባ ሚዲያ ከተገኘ ፓርቲዎቹ ሚዲያውን እንዲታረም የማድረግም ሆነ በኋላ በስብሰባዎቻችን ለይተን የመከልከል መብትም እንዳለን ጭምር ነው ያነሳ ነው ለምንድን ነው የተሟላ መሆን አለበት የማንም ጎድሎ ወይም ተጨምሮ መቅረብ ስለሌለበት ማለት ነው አቶ ሽፈራው አክለው እንደገለጹት የተለያዩ መገናኛ ብዙሃን ተቃዋሚ ፓርቲዎችና ኢህአዴግ ድርድር እንደጀመሩ አድርገው ዘግበዋል ይሁንና እስከ ዛሬ ድርድር አልተጀመረም ዛሬም የምንወያየው ይህ ድርድር በሚካሄድበት የአሰራር ረቂቅ ደንብ ላይ ነው ሲሉ አሳስበዋል ፓርቲዎቹ በዚህ ረቂቅ ደንብ ላይ ለመወያየት የካቲት 4 ቀን 2009 ዓ.ም ቀጠሮ ይዘዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ለመጽሄት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች እንሻገራለን። አሁን በህብረተሰቡ የተነሱት ጥያቄዎችን መነሻ ያደረጉ ፖለቲካዊና ህጋዊ እርምጃዎች እየተወሰዱ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት አስታውቋል። በዚህም መሰረት ከክልል እስከ ወረዳ ያሉ 4460 አመራሮች ከኃላፊነት መነሳታቸውን ለፍርድ የቀረቡም መኖራቸውን የክልላዊ መንግስቱ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ ገልጸዋል። አቶ አዲሱ አረጋን ያነጋገራቸው እስክንድር ፍሬው ተከታዩን አስተላልፏል። የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ ሲናገሩ እርምጃዎቹ በቅርቡ ከተካሄደው የጥልቅ ተሀድሶ እንቅስቃሴ የመነጩ ናቸው ብለዋል። በክልሉ የተሃድሶ መድረኮች ከ6 ነጥብ 5 ሚሊዮን በላይ ህዝብ መሳተፉን አሉ የሚባሉ ችግሮችም መነሳታቸውን ጠቁመዋል። የመልካም አስተዳደር፣ የኪራይ ሰብሳቢነትና የአመራር ብቃት ችግሮች በህብረተሰቡ ከተነሱት ውስጥ ዋነኛዎቹ መሆናቸውንም አስታውሰዋል። የህብረተሰቡን አስተያየቶች መነሻ ያደረጉ ፖለቲካዊ እርምጃዎች መወሰዳቸውን በዚህም በሺዎች የሚቆጠሩ አመራሮች ከኃላፊነት መነሳታቸውን አስረድተዋል። የፖለቲካዊ እርምጃዎቹን በምንመለከትበት ጊዜ ከክልል እስከ ወረዳ ባሉት የመዋቅር ደረጃዎች 4460 አመራሮች ከኃላፊነት ውጭ እንዲሆኑ ከአመራር ፑል ውጭ እንዲሆኑ የተደረገበት ሁኔታ ነው ያለው። በቀበሌ ደረጃም 13578 የቀበሌ አመራሮች እርምጃ እንዲወሰድባቸው የተደረገበት አግባብ ነው ያለው። የእርምጃውን ምክንያት በምናይበት ጊዜ ወደ ምክንያቱ ከመግባትበት በፊት አቶ አዲሱ፣ ከፓርቲ አባልነት ጭምር ነው ወይ ደግሞ ከፓርቲ አመራርነታቸው ጭምር ነው ሰዎቹ እንዲለቆ የተደረገ ወይስ ከመንግስት ስልጣን ነው? ምን አይነት የስልጣን ደረጃዎችን ሲያካትታል? የዞን አስተዳዳሪ፣ የወረዳ አስተዳዳሪ ወይ ደግሞ በክልል የተለያየ ኃላፊነት ላይ ያሉትን ይጨምራል። እሱ ያበረሩ ይጨምራል። ከነዚህ ውስጥ የሰላሳ ዘጠኙ ከፍተኛ የአመራር እርከን ውስጥ ያሉ ናቸው። በክልልም በዞንም ደረጃ የሚጨምር ነው። ከዛ ውጭ ሁለት የድርጅቱ የስራ አስፈጻሚ ኮሚቴ አባላት ወደ ማዕከላዊ ኮሚቴ አባልነት ዝቅ እንዲሉ በግምገማ የተደረገበት ሁኔታ ነው ያለው። ሶስት የማዕከላዊ ኮሚቴ አባላት ደግሞ ከማዕከላዊ ኮሚቴ አመራርነታቸው እንዲታገዱ የተደረገበት አግባብ ነው ያለው። እርምጃው ከተወሰደባቸው አመራሮች ውስጥ 2587ቱ በብቃት ማነስና በዝቅተኛ የትምህርት ዝግጅት ምክንያት፣ 964ቱ በኪራይ ሰብሳቢነት ችግር፣ 397ቱ በስነ ምግባር ጉድለት፣ 512ቱ ደግሞ በሌሎች ግላይ ምክንያቶች መሆኑን አብራርተዋል። እርሳቸው እንዳሉት እርምጃው የተወሰደውም በየደረጃው ባለው የድርጅት ኮሚቴ ተጣርቶ ሀሳብ ከቀረበና ሕዝብ እንዲተችበትና እንዲወያይበት ከተደረገ በኋላ ነው። 13587 የቀበሌ አመራሮችም በተመሳሳይ ምክንያትና ሂደት ከኃላፊነት መነሳታቸውን የቢሮ ኃላፊ አስታውቀዋል። ከክልል እስከ ወረዳ ካለው የስልጣን እርከን ከተነሱት መካከል በተለይ በኪራይ ሰብሳቢነት በተጠረጠሩት ላይ ሕጋዊ እርምጃ ጭምር እየተወሰደ ነው ሲሉም አቶ አዲሱ ተናግረዋል። ከዚህ በተጨማሪ ይሄ እርምጃውን በሚመለከት የታገዱ ንብረቶች አሉ። ከሰባት ሚሊዮን 149 ሺህ ብር በላይ ከነዚህ ከተጠረጠሩ ሰዎች በሙስና ወይም በኪራይ ሰብሳቢነት ያለ አግባብ ተገኝተዋል ተብሎ የተጠረጠረ ገንዘብ በባንክ የሚገኝ እንዲታገድና በፍርድ ሂደቱ እንዲታይ የተደረገ ያለበት ሁኔታ ነው ያለው። አራት ተሽከርካሪዎች፣ አርባ የመኖሪያ ቤት ሁለት ህንፃዎች እንዲሁም 244356 ካሬ ሜትር የከተማ የመኖሪያ ቤት መስሪያ መሬት፣ 548662 ካሬ ሜትር በደን የተሸፈነ መሬት እንዲታገድ ተደርጓል ማለት ነው። የሀገሪቱን ጠቅላይ ሚኒስትር ጨምሮ የተለያዩ ባለስልጣናት በተለያየ ጊዜ በሰጧቸው መግለጫዎች በህዝቡ ይነሱ የነበሩ ጥያቄዎች ተገቢ መሆናቸውን ገልጸዋል። በኦሮሚያ ክልልም ሆነ በአማራ ክልል በነበሩ የተቃውሞ እንቅስቃሴዎች ማለት ነው። ተቃዋሚዎች ህዝቡ ያነሳ የነበረው ጥያቄ በኦሮሚያ ክልል ለምሳሌ የሰብአዊ ና ዲሞክራሲያዊ መብቶች እንዲከበሩ ገበሬው ያለግባብ ከመሬቱ እንዳይፈናቀል ና የንብረት ባለቤትነቱ ወይም የመሬት ባለቤትነቱ እንዲጠበቅለት እነዚህን የመሳሰሉ ጥያቄዎች ናቸው ሲነሱ የነበሩት መልስ እየተሰጠበት ያለው መንገድ ግን አሁን በተሀድሶ እንቅስቃሴ ከዛ በተለየ ነው ነው የሚሉት ምላሾት ምንድን ነው ከአርሶ አደር መፈናቀል ጋር የተያያዘው ከዴሞክራሲያዊ ና ሰብአዊ መብቶች አያያዝ ጋር የሚነሱ ጥያቄዎችን ዝርዝሩን በደንብ ስላልጠቀስኩልህ ነው እንጂ በተሀድሶ ዶክመንት ውስጥ በዝርዝር የተቀመጡ ጉዳዮች ናቸው በኦሮሚያ ክልልም ሲነሱ የነበሩ የህዝብ ጥያቄዎች ቅሬታዎቹ እኛም ትክክል ናቸው የሚል እምነት ነው ያለን። ያንንም ለመፍታት ሰፋፊ ስራዎችን እየሰራ ነው ያለ ነው። ለምሳሌ ከዚህ በፊት በልማት እና በኢንቨስትመንት ምክንያት የተፈናቀሉ አርሶ አደሮችን መልሶ ለማቋቋም ስህተት መሆኑን ተማምነን ማለት ነው ባደረግነው ውይይት አርሶ አደራችን ከኢንቨስትመንቱ ተጠቃሚ ከመሆን ይልቅ የተከፈለው ካሳ አነስተኛ ከመሆኑ ጋር ተያይዞ ችግር ውስጥ መውደቁን በመገንዘባችን ይህንን መልሶ የሚያደራጅ አርሶ አደሮቹን መልሶ የሚያቋቁም ራሱን የቻለ ኤጀንሲ አቋቁመን በጀት መድበን እየሰራን ያለንበት ሁኔታ ነው ያለው። ስለዚህ ይሄ የታደሰው እንቅስቃሴ አካልና ጥያቄዎቹን በተጨባጭ ለመፍታት ያለንበትን ዝግጁነት ነው የሚያሳየው። ከሰብአዊና ከዲሞክራሲያዊ መብት አያያዝም አኳያ የነበሩ ድክመቶችን በተለያዩ ርከን ገምግመናቸዋል ማለት ነው። በዚህ ታድሶ ንቅናቄ ውስጥ ካለፉት ባለድርሻ አካላት ውስጥ አንዱና መሰረታዊ ሆኖ በዚህ ታድሶ ውስጥ ያለፉት የፍትህ አካላትና የጸጥታ አካሎቻችን ናቸው ማለት ነው። ህብረተሰቡ ውስጥ ስለተፈጠረው ቅሬታ እኛም ድርሻ ነበረን ብሎ ነው ራሳቸውን የገመገሙት። እንደ አካል ራስ መገምገም ብቻ ሳይሆን በዛ ሂደት ሰብአዊና ዲሞክራሲያዊ መብት በሚፈለገው ደረጃ ህገ መንግስቱ በሚያስቀምጠው ደረጃ የክልሉ መንግስትም ሆነ የኢፌድሪ መንግስት በሚመኘው ደረጃ ላለማደጉ እያንዳንዱ በፍትህ በጸጥታ አካላት በአመራርም አካል ጭምር ያሉ አካላት ድርሻ እንደነበራቸው ድምዳሜ ላይ ተደርሶ ነው። የእርምጃውም አካል እንዲሆኑ የተደረገው የተወሰዱት እርምጃ ውስጥ የተካተቱበትና የተሃድሶ ንቅናቄው አመራርን በማውረድ እና መልሶ በማደራጀት ሳይሆን ኮምፕሬንሲቭ የሆኑ የህብረተሰቡ ጥያቄዎችንም የመመለስ ያካተተ ነው። ስለዚህ ችግሮቹን ከመልካም አስተዳደር ብቻ ሳይሆን ከአርሶ አደሮች መፈናቀልም ጋር እያይዘን በደንብ ነው ያየነው። በኪራይ ሰብሳቢነት በተጠረጠሩ አመራሮች ላይ የሚወሰደው እርምጃ በዚህ እንደማይቆምም የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ አስታውቀዋል። በሂደትም ህብረተሰቡን ያሳተፉ እርምጃዎች ይወሰዳሉ ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ቀጣይ ዘገባ እናልፋ። የተከበራቸው አድማጮች፣ የኢትዮጵያ መንግሥት በመድረኩና ኦፌኮ የተቃዋሚ ፓርቲ መሪ ዶክተር መራራ ጉዲና እንዲሁም የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ እና በኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ ጃዋር መሐመድ ሲራጅ ላይ በትናንትና ሁለት ክስ መመስረቱ ይታወሳል። የክሱ ጭብጥ ምንድን ነው? በዛሬው ዝግጅታችን ከግንቦት ሰባት መሪዎችና የኦሮሞ ፌዴራሊስት ኮንግሬስ ጠበቃ እንሰማለን ግንቦት ሰባት ክሱን ቧልት ሲለው ህግና ህገ መንግስት የሌለበት ሀገር በማለት አስተዳደሩ በህወሀት የበላይነት የሚንቀሳቀስ ሲል ክሱን አጣጥሏል ሄኖክ ሰማግዜር ያቀርበዋል በትናንትና ውለት በሁለቱ የፖለቲካ ፓርቲ መሪዎችና የመገናኛ ብዙሃን መሪ የተመሰረተባቸው ክሶች የወንጀል ክሶች ናቸው የመገናኛ ብዙሃኑ ኢሳትና የኦሮሞ ሚዲያ ኔትወርክ የጸረ ሽብር ህጉ ተጠቅሶ ነው ክስ የተመሰረተባቸው። አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግረስ የህግ ክፍል ኃላፊና የዶክተር መረራ ጉዲና የጠበቆች ቡድን አስተባባሪ ናቸው። ክሱ የሶስቱ ሰዎች ማለት ዶክተር መረራ ጉዲና፣ ዶክተር ብርሃኑ ነጋና አቶ ጀዋር መሐመድ ሁለቱ ዶክተር ብርሃኑ እና አቶ ጀዋር በሌሉበት ነው ይላል ክሱ። ዶክተር መራራያው ባለበት ነው። እነዚህ ሶስቱ ሰዎች የተከሰሱት በመደበኛ የወንጀል ህግ ነው። የተጠቀሰባቸው አንቀጽ በሶስቱም ላይ ማለት ነው በአንደኛ ክስ የኢትዮጵያ ወንጀለኛ የወንጀል መቀጫ አስራ ዘጠኝ ዘጠና ስድስት ወጣውን አንቀጽ ሰላሳ ሁለት አንድ ሀለ አንቀጽ ሰላሳ ስምንት አንድ አንቀጽ ሀያ ሰባት አንቀጽ ሁለት መቶ ሰላሳ ስምንት አንድ ሁለት እና አንቀጽ አራት መቶ ሰማንያ ስድስት ላይ የሚል ነው። በአጠቃላይ የተመሰረተባቸው ክስ ሁለቱ ድርጅቶች ደግሞ የኢሳት ኢትዮጵያ ሳተላይት ቴሌቪዥን እና ኦኤምኤን ኦሮሚያ ሚዲያ ኔትወርክ የተመሰረተባቸው ክስ በሽብር ክስ ሽብር አንቀጽ ተጠቅሶ ነው። ስለ እነዚህ ስለ ዶክተር ብርሃኑም ስለ አቶ ጃዋርም ሆነ ስለ ድርጅቱ ከህጉ አግባብ አንጻር ተወካቸው ስላልሆንኩ ከዚህ በላይ ብዙ ማለት አልችልም። የዶክተር መራራ ግን ያው እንደነገርኩ በአንደኛ ክስ ሁለቱ ዶክተር ብራኑና አቶ ጃዋር ጋር ተከሰሱትና አንቀጾቹን ነግሬአለሁ። ሁለተኛ የዶክተር መራራ ክስ ምንድን ነው የምለው በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ ቁጥር ዜሮ አንድ እዝባር ሁለት ሺ ዘጠኝ አመተ ምህረት አንቀጽ አስራ ሁለት አንድ ስር የተመለከተውን ታላልፏል ይላል። ሁለተኛ በዚህ ጭብጡ ስር በአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን የአስቸኳይ ጊዜ እርምጃ ፈጻጸም መመሪያ አንቀጽ ሁለት አንድ ስር የተደነገገውን ተላልፈዋል ነው የምለው። የኦፌኮ የሕግ ክፍል ኃላፊ አቶ ወንድሙ ኢብሳ ናቸው በዚህ ክስ የተካተቱት። ከዚህ ቀደም በርካታ ክሶች የቀረቡባቸውና በሁለት ሺ ሁለት ዓመተ ምህረት የሞት ፍርድ የተበየነባቸው የቀድሞ የአዲስ አበባ ከተማ ተመራጭ ከንቲባና የአሁኑ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። የድርጅቱ አመራር አባልና የውጭ ግንኙነትና የትብብር ጉዳዮች ኃላፊ አቶ ነአምን ዘለቀ ክሱን ጥቅስ ቧልት ሲሉ አጣጥለው፣ ዶክተር ብርሃኑ ነጋም በተመሳሳይ የወንጀል ቃላቶች አስተዳደሩ ስንቴ ይከሳል ሲሉ ጠይቀዋል። በጣም የሚገርመው ነገር የዶክተር ብርሃኑ ከዚህ በፊት ከስሽ ያለው ሁለት ጊዜ ሞት ፍርድ አለው የሞት ፍርድ አስተላለፍ ያለው አሁን አንድ ፍርድ ደግሞ ለእድሜ ልክ ስርዓት ብሎ አሁን አራተኛ ጊዜ ሊገሉት መሰለኝና፣ ቀዳሚው እንዲያውም ህገ መንግስታዊ ስርአትን ተመሳሳይ ነው ቃላቱ በኃይል ለመናድ በማሴርና ና ከፍተኛ የመንግስት ባለስልጣናትን ለመግደል በማሴር በሚል ነው። ከስድስት ሰባት አመት በፊት ይሄ ወንጀለኛ የተባሉበት። እንዴት ነው የምትመለከቱት ይሄን? ምን ህገ መንግስታዊ ስርዓት አለ እኮ። ህገ መንግስት የሚባለውን የወያኔን ሰነድ ራሱ ወያኔ እያንዳንዱን አርቲክል ጨፍልቆ ጨፍልቆ ህገ መንግስት ሳይሆን ህግ አራዊት ያለበት ሀገር ነው ኢትዮጵያ ውስጥ ይሄ አሸባሪ፣ ዘራፊና ጨካኝ ስርዓት የሚያካሂደው በህዝባችን በኢትዮጵያ ህዝብ ላይ ከፍተኛ ሰቆቃ፣ በደል፣ ስቃይ፣ ስርዓት ግርፋት የሚታወቅ ነው። ህዝቡ የሚያውቀው ነው። እና ይሄንን ስርዓት ለመታገል እና ለመናት ሁሉን ነገር እናረጋለን። የኢትዮጵያ መንግስት ድርጅታችሁን በፓርላማ አሸባሪ ድርጅት ብሎ ከሌሎች ድርጅቶችም ጭምር ሰይሞታል። ከእናንተ ጋር ምንም አይነት ግንኙነት ማድረግ እንደ ወንጀል ነው በኢትዮጵያ የሚቆጠረው ያለው ይሄን ህግ እንዴት ነው የምታዩት እናንተ? ህዝብን በየዕለቱ የሚያሸብር የሚጨፈልቅ፣ የሚረቅጥ፣ የሚያሰቃይ፣ ቶርቸር የሚያረግ የሚገድል፣ የሚያስር ህግ የሚባል ደብዛው ከናካቴ የጠፋባት ከናካቴው የተደፈጠጡባት ሀገር ናት ኢትዮጵያና እኛ ሳንሆን አሸባሪ ወያኔ ነው አሸባሪ። ይሄ ግልጽ መሆን አለበት ለኢትዮጵያ። በውጭ ሀገር መሰረታቸውን አድርገው የሚንቀሳቀሱ ሁለት የመገናኛ ብዙሃን ላይ በተመሰረተው ክስ ኢሳትና የኦሮሞ ሚዲያ ኔትወርክ የተካተቱ ሲሆን ክሱ የጸረ ሽብር አንቀጽ የተካተተበት ነው። በትናንትናው ዝግጅታችን የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ሲራጅን አነጋግረናል። የኢሳት ስራ አስኪያጅ አበበ ገላው በድርጅታቸው የቀረበውን ክስ አስመልክቶ ለዝግጅት ክፍላችን እንዲህ ብለዋል። ህወሓት መራሹ የኢትዮጵያ መንግስት የተለያዩ የፈጠራ ወንጀሎችን በተቃዋሚዎች፣ በጋዜጠኞች፣ በሚዲያ ተቋማት ላይ ለረጅም ጊዜያት ሲፈበርክ እንደኖረ ሁላችንም እናውቃለንና አሁንም በኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ላይ የተመሰረተውን ክስ ተቁም ነገር አንወስደው። ከዚህ ፊት እንደነበሩት ክሶች ሁሉ በፈጠራ ላይ የተመሰረተ ወንጀል ያልሰሩ ሰዎችን ለመቅጣትና ለማሸማገቅ ያለመ ነው። በኢትዮጵያ ውስጥ ፍትህና ርዕት ቢኖር በእውነት ለመናገር ከሳሾቹ ነበሩ ለፍርድ ሊቀርቡ የሚገባቸው ሊከሰሱም የሚገባቸው። ምክንያቱም በአሁኑ ጊዜ በኢትዮጵያ ውስጥ በህዝብ ላይ ከፍተኛ ሰቆቃ፣ ወንጀል፣ ሰብአዊ መብት ገፈፋ፣ ማሰቃየት ዜጎችን ለበርካታ ችግሮች የሚዳርገው ማን እንደሆነ እናውቃለን። እና ይሄ አይነት ክስ በእውነት ፍትህ ባለበት ሀገር ቢደረግ ኖሮ የህወሓት ባለስልጣናት በዋናነት በሙሉ እንዲሁም አባላቱ ለፍርድ የሚቀርቡበት ሁኔታ ይኖር ነበረ። በዚህ የክስ መዝገብ የመድረኩና የኦፌኮ ዶክተር መራራ ጉዲና በቁጥጥር ስር ውለው የተከሰሱ ሲሆን፣ ሁለቱ ግለሰቦች በሌሉበት ነው ጉዳያቸው የሚታየው። አድማጮች በትናንትናው ምሽት ዘገባችን የኢትዮጵያ ሚዲያ ኔትወርክ በሚል የቀረበው በስህተት ስለሆነ የኦሮሚያ ሚዲያ ኔትወርክ በሚል ይስተካከል። ለምሽቱ ዘገባ ሄኖክ እናመሰግናለን። ወደ መጨረሻው የመጽሔት ርዕስ እንለፍ። ደቡብ አፍሪካ ውስጥ በመጤዎች ጥላቻ ላይ የተመሠረተው ኃይል ተጠቃሚነት አገርሽቷል። ከቅርብ ጊዜያት ወዲህ በመዲናይቱ ፕሪቶሪያ በውጭ ተወላጆች ሱቆች ላይ ጥቃት እየተፈጸመ ነው። የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፓውል የወደሙትን የንግድ መደብሮች ተዘዋውራ ባየችው መሠረት የቁጣው መነሻ ጥልቅና ውስብስብ መሆኑን፣ የግጭቱ አንድምታ ደግሞ ከውጭ ሀገር ተወላጆች የዘለለ እንደሆነ ዘግባለች። አዳነች ፍሳሐዬ ይዘዋለች። ቢግ ሶርች ማንጎ ከስድስት ወራት በፊት የከፈተው የአፍሪቃ ምግብ የሚያቀርብ ምግብ ቤት ጥሩ ሲሰራ ከቆየ በኋላ አሁን እየዘጋው መሆኑን ገልጿል ምክንያቱም በፕሪቶሪያ በሚገኝ መንደር የነበረው የጎረቤቱ ሱቅ በቁጣ በገነፈሉ የመንደሩ ነዋሪዎች ወድሟል የውጭ ሀገራት ተወላጆቹ ወንጀል እያመጡብን ነው የስራ እድልንም እየተሻሙን ነው በማለት ነው መጤዎችን የሚከሱት ነዋሪዎቹ እንደሚሉት የወደመው ሱቅ ባለቤት አንድ ፓኪስታናዊ ቤተሰብ ሲሆን በያዝነው ሳምንት በሱቁ ላይ ጥቃት ከተፈጸመ በኋላ ሸሽቶ ሄዷል። ቺማንጎ የዚምባብዌ ተወላጅ ነው። በጎረቤቱ ላይ የደረሰው ሊደርስበት እንደማይፈልግ ገልጿል። ለዚህ ነው ምግብ ቤቱን ለመዝጋት የወሰንኩት። እንደምታዩው የትም ቢሆን አስተማማኝ አይደለም። የጎረቤቴን ሱቅ ሙሉ በሙሉ ነው የዘረፉት። የቀረ ነገር የለም ዘራፊዎቹ ተራ ዱርዬዎች ናቸው የሚል እምነት አለኝ። መጤዎች ከሀገሪቱ እንዲወጡ የሚፈልጉት ደቡብ አፍሪካውያን ሁሉ አይደሉም። ሥራ በማጣታቸው የተበሳጩ ሰዎች አሉ። የውጭ ተወላጆች ሁሉ የእነሱን ሥራ ለመሻማት የመጡ ይመስላቸዋል። የኃይል ተጠቃሚነቱ ተግባር የሀገሪቱ ተወላጅ ነጋዴዎችንም መጉዳቱ አልቀረም። አንድ የደቡብ አፍሪካዊ ምግብ ቤትም በትርምሱ ምክንያት ለመዘጋት ተገዷል። ከብዙ ቀናት በኋላ ቢከፈትም የሚሸጥ ምግብ አልነበረውም። የምግብ ቤቱ አስተዳዳሪ ፉሉፌሎ ሉቬንጎ ያብራራሉ። ሰኞ መጡና ሱቁን ዝጋው አሉኝ። ለምንድን ነው ምዘጋው ብዬ ስጠይቃቸው ካልዘጋኸው በሩን ሰብረን ያለውን ሁሉ እንሰባብራለን አሉኝ። በሩ እንደምታዩ ተሰብሯል። ሁሉንም ነገር ከሰባበሩ በኋላ በእኔ በር በኩል ነው ወደ ፓኪስታናዊው ሱቅ ገብተው ያወደሙት። ደቡብ አፍሪካ ውስጥ በመጤዎች ላይ ጥላቻ የተመሰረተ ጥቃት አዲስ ነገር አይደለም። አቻምና በተካሄዱ ጥቃቶች ቢያንስ ሰባት ሰዎች ተገድለዋል። ለጥቃቱ ምክንያት የሆነው ችግርም የቆየ ነው። ዘረኛው የነጮች መንግስት እንደ አውሮፓ አቆጣጠር በ1994 ዓ.ም ከተወገደ በኋላም ቢሆን የእኩልነት ጉድለት፣ ከፍተኛ ብዛት ያለው ስራ አጥነትና ዘረኝነት ከሀገሪቱ አልተለየም። ተቃዋሚዎቹ ለዚህ ሁሉ ተጠያቂ የሚያደርጉት መንግስትን ነው። የሰብአዊ መብት ጉዳይ ጠበቃ ሸረን ኤካምባራም ያብራራሉ በጣም የሚያስገርም ነው እንደ ኤውሮፓውያን አቆጣጠር ከ1994 ዓ ም አንስቶ የስራ አጥነቱ መጠን በ25 ና በ30 ከመቶ መሀል ሆኖ ቆይቷል ለስራ አጥነቱ መብዛት የውጭ ተወላጆች ወደ ሀገሪቱ መግባትን ተጠያቂ ማድረግ አይቻልም ለብዙ አመታት የዘለቀ የስራ አጥነት ሁኔታ ነው በሀገሪቱ ያለው። መንግስታችን ስራ አጥነትን ለማቃለል የሚያስችል ፖሊሲ በማውጣት በኩል ምን እያደረገ ነው? ሁኔታው አስፈርቶት ምግብ ቤቱን የዘጋው የዚምባብዌ ተወላጅ ቼማንጎ በአነስተኛው ምግብ ቤቱ ይሰሩ ከነበሩት ሰራተኞች ግማሽ የሚሆኑት ደቡብ አፍሪካውያን ነበሩ። አሁን ግን እነሱም ስራውን አጥተዋል። አድማጮች የዜና የአብይ ርዕስና የቀሩትን ዘገባዎች ክፍለ ጊዜ አጠናቀናል። ዝግጅቶቻችንም ተጋምሰው እንደም ከመጋመስም አልፈው ሶስት ሰአት ከሰላሳ ሶስት ደቂቃ እያሳየን ነው። አሁን ጥቂት የሙዚቃ እረፍት እናደርጋለን። እንደሚታወቀው እየተገባደደ ያለው ይህ የአውሮፓውያን የካቲት ወር ፌብርዋሪ የጥቁሮች ታሪክ የሚወሳበት ወር ነው። ለዛሬ የመረጥንላችሁ ዜማ አለ የእውቋን የሶል ሙዚቃ ንግስት ኩዊን ኦፍ ሶል ተብላ የምትታወቀውን የአሬታ ፍራንክሊንን ዜማ እንጋብዛችሁ። ቋ አሬታ ፍራንክሊን ዜማዎች አንዱን ነበር ያሰማናችሁ። የሰባ አራት ዓመቷ አሬታ በዚህ አመት በጡረታ እንደምትገለል ከልጅ ልጆቼ ጋር ኮሌጅ ሳይሄዱብኝ አብሬያቸው ልደሰት እስቲ በሚል መሆኑን አስታውቃለች። ጊዜ ካገኘን ወደ ኋላ ላይ አንድ ሌላ ሙዚቃ እንመርቅላችኋለን። ወደ ሁለተኛው አጋማሽ እንሻገራለን። አብራችሁን ቆዩ። በርካታ ፓርቲዎች ባሉበት አገር ሀያ አንዱ ብቻ ከኢህአዴግ ጋር መደራደራቸው መፍትሄ አያመጣም ሲሉ በኦሮሚያ የሚንቀሳቀሱ የክልል ፓርቲዎች አስታውቀዋል። እናም ሀያ አንዱ ሀገር አቀፍ ፓርቲዎችና ገዢው ኢህአዴግ ሁሉን አቀፍ ድርድሩን ክፍት እንዲያደርጉ ጥሪ አቅርበዋል። እስክንድር ፍሬው ነው ይህንንም ዘገባ ይላከልን። አገር አቀፍ ፓርቲዎች ብቻ ለድርድር መጋበዛቸው ለኢትዮጵያ ችግር መፍትሄ እንደማይሆን ነው አራት የክልል ፓርቲዎች ሰሞኑን ባወጡት መግለጫ ያስታወቁት። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ነጻነት አንድነት ግንባር፣ የኦሮሞ ብሔራዊ ኮንግረስ እና የኦሮሚያ ነጻነት አንድነት ግንባር የተባሉ ናቸው። ፓርቲዎቹ የኢትዮጵያ ትልቁ ችግር ለዘመናት ተንሰራፍቶ የቆየው የብሔር ብሔረሰብ ጭቆና መሆኑን ፓርቲዎቹ አስታውሰዋል። የኢትዮጵያ ትልቁ ችግር ለዘመናት ተንሰራፍቶ የቆየው የብሔር ብሔረሰቦች ጭቆና ነው ብለዋል ፓርቲዎቹ። እውነታው ይህ ሆኖ እያለ የአገር አቀፍ ፓርቲዎችን ብቻ ለድርድር መጋበዝና በብሔር የተደራጁ ተቃዋሚ ፓርቲዎችን ወደ ጎን መተው እንደማይገባ አብራርተዋል። ኢህአዴግ ለሀገር አቀፍ ፓርቲዎች ብቻ ጥሪ ያደረገው የክልሎቹን ጭምር እንደሚጋብዝ ፍንጭ ከሰጠ በኋላ መሆኑን የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋዬ ያስረዳሉ። ሀምሳ አምስት የሚሆኑ የፖለቲካ ፓርቲዎች ይንቀሳቀሳሉ በሀገራችን ኢህአዴግም ደግሞ ወደ ድርድሩ ሲመጣ በተለይም ከሀምሳ አምስት የፖለቲካ ፓርቲዎች ጋር ከወር በፊት በፌዴሬሽን ምክር ቤት ለሁለት ቀናት ውይይት ተደርጓል። በዛ ውይይት በሁለተኛው ቀን እንግዲህ የተነጋገር ነው የተነገረን ከኢህአዴግ ከሁሉም ሕጋዊና ሰላማዊ የፖለቲካ ፓርቲዎች ጋር ድርድር ማድረግ እንደሚፈልግ ነው። በዛ መድረክ ላይ ያበሰሩት ክቡር አቶ አባዱላ ገመዳ ክቡር ስለዚህ እኛም ይህንን በተስፋ ነው። በእውነት ሀገራችን ድርድር ያስፈልገናል ብሔራዊ መግባባት ያስፈልገናል። ለብዙ ጊዜ ይህንን ስንጠይቅ የቆየን ፓርቲ ነን እና ከዚህ አንጻር ሀምሳ አምስት የሚሆኑ ፖለቲካ ፓርቲዎች ባሉበት ሀገር ላይ ሀያ አንዱ የፖለቲካ ፓርቲዎች ብቻ ተነጥለው ከኢህአዲግ ጋር መደራደራቸው መፍትሄ አያመጣም ነው የኛ አቋም። በአንድ ሀገር ሁለት አይነት አሰራር የለም ያሉት አቶ ቶሎሳ፣ ፓርቲዎችን አገር አቀፍና የክልል በሚል መነጣጠል እንደማይገባ ጠቁመዋል። ሁሉንም ፓርቲዎች ለድርድር መጋበዝ በሚለው ሀሳብ የማይስማሙ የተቃዋሚ መሪዎች አሉ። አሁን ከተጋበዙት ሀያ አንድ ፓርቲዎች አብዛኛዎቹም የፓርቲ ምዝገባ ወረቀት እንጂ በቂ ተከታይ እንደሌላቸው የእነዚህ መሪዎች እምነት ነው። ኢህአዴግ መደራደር ያለበትም በርካታ ደጋፊና ተከታይ ካላቸው ጥቂት ተቃዋሚ ፓርቲዎች ጋር ብቻ እንደሆነ ይናገራሉ። መግለጫ ያወጡት አራቱ የክልል ፓርቲዎች ግን በዚህ ሀሳብ አይስማሙም። አቶ ቶሎሳ ይህንኑ ነው ያንጸባረቁት። እኛ እንግዲህ በዚህ ሀገር ላይ ከፍተኛ የህዝብ ድጋፍ እከሌ ያለው ዝቅተኛ የህዝብ ድጋፍ ደግሞ እከሌ ያለው ብለን ዳታ ያወጣ ነው ነገር የለም። የህዝቡ ፍላጎት ህዝቡ በምርጫ ጊዜ የሚገልጻቸው ነገሮች አሉ። ሁሉም ፓርቲ በክልሉ በምርጫ ወቅት ላይ ድምፅ አቶ ዜሮ የወጣ ፓርቲ የለም። ስለዚህ መቶም ይሁን ሁለት መቶ አንድ ይሁን አስር ያ ከፓርቲ በኋላ ያለው ከፓርቲው በስተጀርባ ያለው ህዝብ ነው፣ ድምፁ ሊሰማ ይገባል። ስለዚህ በእኛ እምነት ጠንካራ ተፎካካሪ ፓርቲ ከሌ ነው ኢህአዴግ ከከሌ ጋር ብቻ ተደራድሮ መፍትሄ ያመጣል ለዚህ ሀገር የሚል እምነት መቼም ወንዝ የሚያሻገር መስሎ አይታየኝም። ለ21 ሀገር አቀፍ ፓርቲዎች የድርድር ጥሪ ያቀረበው ኢህአዴግ ተጨማሪ ፓርቲዎችን ለማሳተፍ ስለማሰቡ የታወቀ ነገር የለም። ከክልል ፓርቲዎች ጋር በተናጠል የሚደረግ ድርድር ስለመታቀዱም የወጣ መረጃ የለም። በዚህ ላይ ከገዢው ፓርቲ ተጨማሪ ማብራሪያ ለማግኘት ጥረት እያደረግኩ ነው። እንደ እንደተሳካይ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአርብ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚም ጋብዛችሁ፣ አፍሪካ በጋዜጦች ቀጣዩ ቅንብር ይሆናል። አዘጋጅና አቅራቢ አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ መልእክተኞች ቡድን በትራምፕ አስተዳደር ወቅት የኢትዮጵያና የዩናይትድ ስቴትስ ግንኙነት በበለጠ ይጠናከራል ማለቱ ተዘገበ። የትራምፕ አስተዳደር በአፍሪቃ ላይ ያሳየው ዝምታ እንዳሳሰበ የፎሪን ፖሊሲ ድረገጽ ጠቆመ የሚሉትን ርሶች ነው በዛሬው ቅንብራችን የምንመለከተው። አፍሪካ ኒውስ ድረገጽ በዘግበው መሰረት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገራቸው ከአዲሱ የዩናይትድ ስቴትስ መንግስት ጋር በተለይም በንግድና በመዋለንዋይ ፍሰት የመስራት ፍላጎት እንዳላት ገልጸዋል። ጠቅላይ ሚኒስትሩ ይህን ያሉት በሪፑብሊካዊው የዩናይትድ ስቴትስ ሴኔተር ጅም አይንሆፍ የተመራ የአሜሪካ መልእክተኞች ቡድን ባለፈው ረቡ አዲስ አበባን በጎበኙበት ወቅት እንደሆነ የኢትዮጵያ የዜና አገልግሎት መግለጹን ድረገጹ ጠቁሟል። ጠቅላይ ሚኒስትር ኃይለማርያም በአጠቃላይ የንግድና የመዋለንዋይ ፍሰት ትብብር እንዲጠናከር በተለይ ደግሞ አገዋ በሚል አህጽሮት የሚታወቀው የአፍሪካ የእድገት እድል ውል እንዲጎላበት ጥሪ ማቅረባቸውን የድረገጹ ዘገባ አውስቷል። አገዋ የተመሰረተው ከ17 ዓመታት በፊት ሲሆን ከሰሃራ በመለስ ያሉት በውሉ የታቀፉ የአፍሪካ ሀገሮች ለዩናይትድ ስቴትስ ገበያ ተደራሽነት ይኖራቸዋል። አሁን ደግሞ እስከ 2025 ዓ ም ድረስ ተራዝመዋል። ለ8 ዓመታት ያህል ማለት ነው። የዩናይትድ ስቴትስ መልእክተኞችን የመሩት ሴኔተር አይንሆፍ በአፍሪካ ቀንድ የጸጥታ ጥበቃን በሚመለከት ኢትዮጵያ የዩናይትድ ስቴትስ አጋር መሆኗን ገልጸዋል። ኢትዮጵያ በኦባማ አስተዳደር ወቅት ጥሩ ግንኙነት ነበራት። ሴኔተር አይንሆፍ ታዲያ የኢትዮጵያና የዩናይትድ ስቴትስ ግንኙነት በትራምፕ አስተዳደር ወቅት በበለጠ ይጠናከራል ሲሉ ማረጋገጫ እንደሰጡ ሴኔተሩ፣ አያይዘውም ኢትዮጵያ በተለይም በሶማሊያና በደቡብ ሱዳን ሰላምንና ጸጥታን ለመጠበቅ በምታደርገው ጥረት ዩናይትድ ስቴትስ መርዳቷን እንደምትቀጥል መግለጻቸውን የአፍሪካ ኒውስ ድረገጽ ዘገባ ጠቁመዋል። ጠቅላይ ሚኒስትር ሀይለማርያም ከዩናይትድ ስቴትስ መልእክተኞች ጋር የተነጋገሩት አዲሱ የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ ፈርማጆ የቃለ መህላ ስነ ስርዓት እንደተመለሱ ነው። ጠቅላይ ሚኒስትር ሀይለማርያም ደሳለኝ ኢትዮጵያ ሶማሊያ በአል ሸባብ ላይ የምታካሄደውን ትግል መርዳቱን እንደምትቀጥል ለአዲሱ ፕሬዚደንትና ለሶማሊያ ህዝብ ማረጋገጫ ሰጥተዋል ሲል የአፍሪካ ኒውስ ድረገጽ አስነብቧል። ፎሪን ፖሊሲ ዳትካም የተባለው ስለ ዓለም አቀፍ ጉዳይ ዜናና ትንታኔ የሚያቀርብ መጽሔት ድረገጽ ደግሞ ትራምፕ በአፍሪቃ ላይ ያሳዩት ዝምታ በሚል ርዕስ ባቀረበው ጽሑፍ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለፕሬዝዳንትነት ከተመረጡበት ጊዜ አንስቶ ስልጣን ከተረከቡን በኋላ ስለ አፍሪቃ የተናገሩት ነገር የለም። ችግሩም እዛ ላይ ነው ይላል። ካለፉት ሁለት አስርተ ዓመታት ወዲህ የዩናይትድ ስቴትስና የአፍሪቃ ግንኙነት አብቧል። ፔፕፋር በሚል አጽሮት የሚታወቀው በቀድሞው ፕሬዚደንት ቡሽ የተጀመረው ኤች አይቪ ኤድስን ለመከላከል የወጣው የአስቸኳይ ጊዜ እቅድ በብዙ ሚሊዮኖች የሚቆጠሩ አፍሪቃውያንን ከሞት አትርፏል። የአፍሪቃ የእድገትና የእድል ውል አጎዋ ተሳታፊ የአፍሪካ ሀገሮች ወደ ዩናይትድ ስቴትስ ሸቀጣሸቀጥ ለመላክ እድል በመክፈት የአፍሪቃን የኢኮኖሚ ልማት ለማጠናከር የታቀደ ነው። በፕሬዚደንት ዳብሊው ቡሽ ወቅት በነበረው የሚሌኒየም ተግዳሮት ኮርፖሬሽንም የአፍሪቃ መንግስታት በመልካም አስተዳደር፣ በዲሞክራሲ እና በሰብአዊ መብት አያያዝ ለማሻሻል ቁርጠኛነት ካሳዩ የአፍሪቃ መንግስታት ጋር በመስራት በመቶ ቢሊዮኖች ዶላር የሚቆጠር ገንዘብ ተመድቧል። ዩናይትድ ስቴትስ ሶማሊያን የቻድ ሀይቅ ተፋሰስንና የማዕከላዊ አፍሪካ ሪፑብሊክን የአፍሪካ ህብረት የሰላም ጥበቃ ተልእኮን በመርዳት ረገድ አጋር ሆና ቆይታለች። ፕሬዚደንት ኦባማ ፓወር አፍሪካ በሚል ስያሜ ያፈለቁት እቅድ በመንግስታትና በግል ሽርክና በአህጉሪቱ ላለው የኤሌክትሪክ መብራት ክፍተት መፍትሔ ለማግኘት የተነደፈ ራእያዊ እቅድ ተደርጎ ታይቷል። ዩናይትድ ስቴትስ ከአስር ዓመታት በፊት ከአፍሪቃ ህብረት ጋር ለመስራት ዲፕሎማሲያዊ ተልእኮ በመመስረት የመጀመሪያዋ አፍሪቃዊ ያልሆነች ሀገር ሆናለች። ከሁለት ዓመታት በፊት ነሐሴ ወር ላይ ፕሬዝደንት ኦባማ ታሪካዊውን የአፍሪቃ ሀገሮች መሪዎች ጉባኤ አካሂደዋል። ከዚያ በኋላ ደግሞ አዲስ አበባ የሚገኘውን የአፍሪቃ ህብረት ዋና ጽህፈት ቤትን ጎበኙ። በስልጣን ላይ ያለ የአሜሪካ ፕሬዝደንት የአፍሪቃ ህብረት ጽህፈት ቤትን ሲጎበኝ ለመጀመሪያ ጊዜ ሲሆን በኔልሰን ማንዴላ ስም በሚጠራው አዳራሽ ስለ መልካም አስተዳደር ንግግር አድርገዋል ሲል የፎሪን ፖሊሲ ድረገጽ ላይ የወጣው ጽሑፍ ዘርዝሯል። ጽሁፉ አያይዞም ፕሬዚደንት ትራምፕ ይህን ጠቃሚ ግንኙነትን የሚጎዱት በዝምታቸው ብቻ ሳይሆን በሌሎች አካባቢዎች በፈጸሟቸው ተግባሮችም ጭምር ነው ሲል አክሏል። ፎሪን ፖሊሲ ዳት ካም ላይ የወጣው ጽሁፍ ለዚህ አባባሉ እንደምሳሌ የጠቀሰው የቀድሞዋ የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳዛና ላሚኒ ዙማ ያሉትን ነው። ላሚኒ ዙማ እንደ አውሮፓ አቆጣጠር ጥር 30 ቀን ላይ አዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ባደረጉት ንግግር በትራንስ አትላንቲክ የባርነት ንግድ ወቅት ህዝቦቻችን በባርነት የተወሰዱባት አገር አሁን ከአንዳንድ ሀገሮቻችን ስደተኞች እንዳይገቡባት ለማገድ ወሰነች ማለታቸውን ጽሁፉ ጠቅሷል። አያይዞም ባሮች ሲነገዱባት የነበረች ሀገር ያሉት ዩናይትድ ስቴትስ እንደሆነ ግልጽ ነው። ስደተኞች የታገዱባቸው አንዳንድ ሀገሮች ያሏቸው ደግሞ ሊቢያ፣ ሶማሊያ ና ሱዳን መሆናቸውን አስገንዝቧል። ጽሁፉ በመጨረሻም የትራምፕ አስተዳደር ማድረግ አለበት የሚላቸውን ነጥቦች አስቀምጧል። የዋይት ሀውስ ቤተ መንግስት አጓን ፓወር አፍሪካንና ትራንስ ሰሃራ ጸረ አሸባሪነት አጋርነትን ያካትቱ። ዩናይትድ ስቴትስ ና አፍሪቃ በአጋርነት የቆዩባቸው ውጥኖች እንደሚቀጥል ዋይት ሀውስ በተቻለ ፍጥነት ማስታወቅ ይኖርበታል ይላል። ሁለተኛ የትራምፕ አስተዳደር አዲስ የአፍሪቃ ጉዳይ ረዳት ሚኒስትር ለመሰየምና አዲስ አንጋፋ የአፍሪቃ ጉዳይ ዳይሬክተር ለመመደብም ቅድሚያ መስጠት ይኖርበታል። ሁሉም ተሰያሚዎች ስለ አፍሪቃ ጥልቅ እውቀት ያላቸውና ከብዙ የአፍሪቃ መሪዎች ጋር ጠንካራ ግንኙነት ያላቸው እንዲሆኑ ያስፈልጋል ሲል ፎሪን ፖሊሲ ዳት ካም የተባለው ስለ ዓለም አቀፍ ዜናና ትንታኔ የሚያቀርብ መጽሔት ድረገጽ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች ፍስሐዬ እናመሰግናለን። አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ባለፈው ሳምንት መቀሌ ውስጥ በተካሄደው 18ኛው የኢትዮ ሱዳን የድንበር ልማት ስብሰባ ላይ በውጭ ጉዳይ ሚኒስቴር የጎረቤት አገሮች ጉዳይ ኃላፊ አቶ መለስ አለም ዓላማውን ሲገልጹ በሁለቱ አገሮች በተለይም በአዋሳኝ ክልሎች መካከል የኢኮኖሚው፣ የፖለቲካው፣ የማኅበራዊውና የጸጥታው ጉዳይ የተሻለ እንዲሆን ማድረግ ነው ብለዋል። የኢትዮ ሱዳን ድንበር ጉዳይ በተነሳ ቁጥር የኢትዮጵያ መንግሥት ለሱዳን መንግሥት የኢትዮጵያ መሬት ቆርሶ የመስጠቱ ነገር በክስ መልክ ይቀርባል። ይህም ጥያቄ ለአቶ መለስ ቀርቦላቸው ጥሩ ጸሐፊ የጻፈው ልብ ወለድ ነው ማለታቸው አይረሳም። ለመሆኑ ከተቋቋመ ዓመታትን ያስቆጠረው የኢትዮ ሱዳን የድንበር ኮሚቴ ምን ይላል ብለን በዚህ ሳምንት ልናቀርበው በገባነው ቃል መሰረት እነ አዲሱ አበበ ሁለት እንግዶችን ጋብዞ አወያይቷል። የኮሚቴው ሊቀመንበር አቶ አለሙ አይኔ ከአትላንታ የአካባቢውን ታሪካዊ ሁኔታ በማጥናት የሚሰሩት አቶ አገኙ መኮንን ከሎንዶን ናቸው። አቶ አለሙ ጀምራሉ። ደራስ የጻፈው ልበወለድ ነው የሚለው ነገር እውነትነት የለውም። ስለ ድንበሩ መሰጠት ጉዳይ ላይ ካልሆነ በስተቀር ስብሰባ ማድረጋቸው ይህን እናውቃለን። አላማውም በሁለቱ አጎራባች ሀገሮች ያለውን የፖለቲካ የኢኮኖሚ፣ የማህበራዊ ጉዳይና የጸጥታ ግንኙነት የተሻለ ለማድረግ ነው ነው የሚባለው። ይሄም እንደተጠበቀው ሆኖ ዋናው ትልቁ አጀንዳ ግን የሱዳን ፍላጎትና ጥቅም ለረዥም አመታት ይጠይቀው የነበረ የድንበሩን ጉዳይ የመውሰድ ወይም ደግሞ በድንበሩ የመካለል ጉዳይም ስለነበረ አጀንዳው ይሄ ዋነኛው እንደ ሆኖ ነው የሚነጋገሩበት። ግን አቶ አገኘው ከለንደን ይቀጥሉ። ይሄ ነገር ዝም ብሎ አይደለም የተነሳው። እሳት በሌለበት ጭስ የለም ይላሉ አባቶቻችን። በአሁኑ ስብሰባ እንኳን በአስራ ስምንተኛው እነሱን ትንባሉት የገዳሪፉ አገረ ገዢ ጥያቄያችን ይዘን ነው የምንቀርበው። ሁለት መቶ ሀምሳ ሺህ ሄክታር መሬት በኢትዮጵያ ገበሬዎች የተያያዘብንን እናስመልሳለን ብለው አሁን ጽፈዋል። በዚህ በአስራ ስምንተኛው አዎ ለአስራ ስምንተኛው ይዘው ከሚቀርቡት ጥያቄ አንዱ ይሄ ነው። አሁን እኛ አይደለም ልብ ወለድ እያወራን ያለ ነው ወይም እየጻፍን ያለ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ነው ልብወለድ የሚያወረው ማለት ይቻላል። የገዳሪፍ ሰው ወይም ተወካይ ጥያቄ ይዘው ቀርበዋል ብለዋል። እኛ ዘገባ ላይ የለም ይሄ በእርግጥ የገዳሪፍ እዚህ ስብሰባ ላይ ተካፋይ ናቸው። ከሰላ፣ ሴናር እና ብሉ ናይል ናቸው የተካፈሉት። ሱዳን ትሪቢዩን የሱዳን አንድ ኦፊሻል ጋዜጣ በተደጋጋሚ ስለ ኢትዮጵያ ድንበር ጉዳይ ይዘግባል። አሁን ደግሞ የሱዳን የዜና አገልግሎትን የሀገሪቱ ብሔራዊ የዜና አገልግሎት ሱናን ጠቅሶ ነው የውጭ ጉዳይ ሚኒስትሩ የተናገሩትን ሁሉ ተዘግቧል። ድንበራቸውን እንደሚያገኙ እንዳለቀ፣ እንዲሁም የውጭ ጉዳይ ሚኒስትሩ ያሉት ችካሉን ለመቸከል ሰባ አምስት ፐርሰንቱን ሱዳን እንደምትችል ወጪውን ተናግረዋል። መሬቱም ላይ በምንመለከትበት ጊዜ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ሁልጊዜም ነገሮችን ይደብቅ እንጂ መሬቱ ላይ ችካልም እየተቸከለ ነው አንዳንድ ቦታዎች እንደገና ደግሞ ገበሬዎች ተፈናቅለው የእነሱ መሬት የነበረውን ተነጥቀው ለሱዳን ተሰጥቶባቸው ከሱዳን ተከራይተው የሚያርሱ የኢትዮጵያ ገበሬዎች አሉ። ይሄ በምድሩ ላይ ያለ ሀቅ ነው። ለዛ ግን መረጃ አላቸው። አቶ ገኘ አለን እነዚህ የሚያርሱ ገበሬዎች ተገኝተው ሊጠየቁ ሊናገሩ ይችላሉ። በእናንተ ሬዲዮ እንዲቀርቡ እናደርጋቸዋለን። ጥሩ ነው። አዎ፣ ይህን ሀቅ ነው የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ሁልጊዜ የሚያፍነው ለምሳሌ የእኛ ድንበር ኮሚቴ እንደ ተቋቋመ መግለጫ ሲያወጣ ሰዎች ሲፈናቀሉ እናንተ ቪኦኤ በሚዘግብበት ሰዓት ወጡና የውጭ ጉዳይ ሚኒስትሩ የድሮ አቶ ማነው ስዩም መስፍን ምንም የተፈናቀለ የለም ምንም የሆነ ነገር የለም የሰጠነውን መሬት የለም ድርድርም የለ ብለው ሙልጭ አድርገው ካዱ። ይሄ አስራ አንድ ግንቦት በፈረንጆች አቆጣጠር ሁለት ሺ ስምንት ነው። ይሄን ያልውሳቸው በሳምንቱ ፓርላማ ላይ ቀርበው ግንቦት ሀያው ሁለት ሺ ስምንት ዓመተ ምህረት በፈረንጆች አቆጣጠር ጠቅላይ ሚኒስትር መለስ ዜናዊ አመኑ። የተፈላቀለ እንዳለ ድርድርም ከሱዳን ጋር እንደጀመሩ ተናግረዋል በፓርላማው ላይ ቀርበው። እንደውም በሚያሳዝን ሁኔታ ኢትዮጵያ ፓርላማ ላይ ቁመው የተናገሩት እንደው ከተፈቀደልኝ መናገር ይችላል፣ ነገሩ ስለሚከነክን ቃል በቃል አስታውሰዋለሁ። ምንድን ነው ያሉት ሟቹ ጠቅላይ ሚኒስትር የኔን ለኔ ያንተን እንካፈል የሚለውን የኢትዮጵያን አቋም ችሎ በመኖሩ የሱዳን ህዝብና መንግስት እንደ ጅላጅል ሊቆጠር አይገባውም እንዳስተዋይ እንጂ ብለው ለሱዳን ጠበቃ ሆነው የተናገሩበት ነው እና አንድ ሰው ብቻ ናቸው። በእናንተ ሬዲዮ ቀርበው አቶ ሙሄ ታረቀኝ የሚባሉ ዲፕሎማት አሜሪካ የነበሩ ሰላሳ አራት ሰዎች ከነፍስ ገበያ የእርሻ ቦታ ኢትዮጵያ ውስጥ ያለ የእርሻ ቦታ ላይ ታስረው ሙሄ ሄደው እዛም እንዳሉ ያመኑ ሰው ቢኖሩ እሳቸው ብቻ ናቸው። አሁንም እንዲሰውዬ አቶ መለስ አለም ይህንን ቢክዱ አይደንቀንም። አቶ አለሙ ሱዳን ትሪቢዩን አሁን ነው ፌብሩዋሪ አስራ አምስት ቀን በዋጣው ኒውስ ላይ የገዳሪፍ አገረገዥውን ሳላህ ሰይድ አህመድ የሚባሉትን ሰው ጠቅሶ በዚህ በመቀሌ በሚደረገው ስብሰባ ላይ አንዱ የሚያነሱት ጉዳይ ይሄ የአልፋ ሲጋ የምትባለውን ቦታ ስድስት መቶ ሺህ ኤከር ስፋት ያለው ለም የእርሻ መሬት እንደሆነ እና ወንዞችን ሳይቀር ጠቅሶ እናት ባራ፣ ሰቲት፣ ባህረ ሰላም በዚህ ውስጥ እንደሚካተቱና ይሄ ጉዳይ የውይይቱ አንድ ወደ ርዕስ እንደሆነ ጠቅሷል። እንግዲህ ይህን ነው የሚክዱት። የሱዳኑ በስብሰባ ላይ የሚገኙ ሰው ናቸው ኝ ሰው የገዳሪፉ ሀገረ ገዢ። ሌላው ነገር በእናንተ ኒውስ ላይ አሃሙስ የእናንተ ጋዜጠኛ እንዳቀረበው ኒውሱ ላይ በሁለት ሺህ አራት ስምምነት መድረሳቸውንም ጠቅሷል። ሱዳን ትርቪውንም እዛ ላይ ጠቅሶታል። ሁለት ሺህ አራት ስምምነት መድረሳቸውንም እንኳ አንድ ቀን ኢትዮጵያ ህዝብ ገልጸው አያውቁም። ምንድን ነው ያ ስምምነት? በድንበሩ ዙሪያ ላይ ምን ተነጋገሩ? ምን ተስማሙ? ቅድም እንዳልነው አዲስ አለም ለዚ ወይ ይሄ ጉዳይ ከዚህ በፊት ዘግቦታል አቶ መለስ የሻለቃ ጉቢን መስመር ተከትሎ አጼ ምልክ እንደተስማሙ አጼ ኃይለ ሥላሴ እንዳጸደቁት ደርግም እንዳጸደቀውና አሁን ያለው ስርዓት ይሄን እያስፈጸም እንደሆነ በዛ መልክ እንደሚሰሩ አድርጎ ከተገለጸ አመታቶች ቆጥረዋል። ይሄ እንዴት ነው? አሁን ይሄ ፊክሽን የሚባለው በጣም የሚገር ፊክሽን ወይም ልቦለድ የተባለውማ የኢትዮጵያ መንግስት የኢትዮጵያን መሬት ቆርሶ ለሱዳን ሰጠ የሚለውን ነው። አቶ አዲሱ እዚህ ላይ አንድ ነገር ማለት የሚችል ከሆነ የኢትዮጵያ ህዝብ እንዲያውቅ የምፈልገው ነገር አለ። ምንም ቢባል ምን ወያኔ መንግስት የሻለቃ ጎየንን መስመር እቀበላለሁ ካለ ከኢትዮጵያ መሬት እንደሚሰጥ ነጥቆ እንደሚሰጥ የኢትዮጵያ ሕዝብ ያውቀው ይገባል። እንዴት? ምክንያቱም የጉዌን መስመር የሚባለው አጼ ምኒልክ ያልተስማሙበት ወያኔ እንደሚለው እንደሚለጥፍባቸው ሳይሆን ያልተስማሙበት የጉዌን መስመር የሚባለው ግን ያንን ጥሶ ከተሰጠኝ ስልጣን በላይ ሂጄ ምንም እንኳን የኢትዮጵያ መሬት መሆኑን በአቅም ለሱዳን ሰጥቻለሁ እያለ እየገባ የቸከለውን መሬት ነው የሚሰጠው። የጉዌንን ላይን ተቀበለ ማለት የጉዌንን ላይን ተቀብያለው ያለ መንግስት ነገ ማንን ይሰጣል መሰላችሁ? እነ ኦሜድላን ሁሉ ይሰጣል። አሶሳ ውስጥ የሚሰጠው መሬት አለ። እነ ፒቦር፣ እነ አኮቦ፣ እነ ጋሬ፣ እነ ባሮ ወንዞች ሁሉ የኛ አይሆኑም። የጉዌንን መስመር መቀበል ኢትዮጵያን ይጎዳል ነው ባጭሩ የሚሉኝ። እርስ በጣም አድርጎ ይጎዳል። ከህግም ውጭ ነው። በጣም አመሰግናለሁ። አቶ አገኘው መኮንን ከለንደን ከዚህ ከዩናይትድ ስቴትስ ትላንት አቶ አለሙ ያይኔ እግዚአብሔር ይስጥልኝ፣ ስለ ጊዜያቸው አመሰግናለሁ። ዝግጅቶቻችንን አጠናቀን ለመሰነባበት ጥቂት ደቂቃዎች አሉ። ከእናንተ የደረሱንን አስተያየቶችና ሙዚቃ ጋብዘን ይሆናል የምናበቃው። ቅድሚያ ለእናንተ አስተያየቶች ከዚ ነጋዘሴቱት ነኝ ከዚህ ከዩናይትድ ስቴትስ በኤርትራ በኩል ያለው ድንበር ክልል አዋሳኝ፣ እሱን ጠቅላይ ሚኒስትር ዛሬ ሲናገር ስለሰማው ነው። አህያ ብራገጥ ጥብስ አይሰበርም። የኤርትራና የኢትዮጵያ ነገር ይቀመጥና እንግሊዝ መጀመሪያ ቦርደሩን ከልሎ የሰጠውን በሱዳን በኩል ያለው ድንበር ነው እንጂ የኤርትራ ምንም አያስፈልግም። ኤርትራ ኢሳያስ በሕይወቱ እስካለው ድረስ ነው እንጂ እሱ የሚወስነው የኤርትራና ኢትዮጵያን የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ ይወስናል። እሱ ጥያቄ አደለም። ሱዳን ከልሎ እስከ ቆራ ድረስ የገባ መዲኔ ላይ ነው ድንበር ያለው እንግሊዝ የከለለ ከፖርቱ ሱዳን እና ከካርቱም በስተቀኝ በኩል ያለው መሬት አጠቃላይ የኛ ነው። እሱን ነው። የኤርትራና የኢትዮጵያ ምንም የሚያስፈልገው ነገር የለም። እሱ የሚወስነው ሰፊ ህዝብ ነው። በልጉዮ የዳና እንዴት ናችሁ ቪኦኤዎች? እኔ መደውለው ከጀርመን ሀገር ነው ቀጨሞ እባላለሁኝ። እንዴ ዶክተር ብርሃኑ እያላችሁ ትናገራላችሁ። ፕሮፌሰር ዶክተር ብርሃኑ በሉ እንጂ እንደው ምንም እንደማያውቅ እንደማይ መሆናችሁ ደ አርሙ። እስኪ ከጆርጅ ዋሽንግተን ምን ትማራላችሁ? ጆርጅ ዋሽንግተን አገሩን ነጻ ካወጣ በኋላ ስልጣኑን ለህዝብ አሳልፈው የሰጠ ምሳሌ ነው። ይሄንን በአደርግ ኖሮ ዛሬ እኛ መጠለያ የሆነችውን አሜሪካንን በዚህ መልኩ አናገኛትን ነበር። ግን ህወሃቶች አሁንም ባሮጌ አስተሳሰብ ህዝቡን በተለያየ ምክንያት በህግ አሳበው በሐሰት ከሰው ወደ እስር ቤት ማጎር፣ መግደል እና ይሄ አዙሪት መቼ ነው የሚቆመው? አንድ ቀን ያበቃ ቀን የእርስ በርስ ጦርነት ወይም ደግሞ የበቀል ነገር ያስከትላል። እና እስቲ ከዚህ ከስህተታችሁ ተምራችሁ ውስጥ አንድ ቀን እንደ ሀያኛው ክፍለ ዘመን መኖር ሞክሮ። ስዩም አጽበሀ ነኝ ከቨርጂኒያ አመሰግናለሁ። አድማጮች ለዛሬ አርብ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ከአሬታ ፍራንክሊን ዜማዎች አንድ ደግማችኋለሁ ብዬ ነበረ ጊዜ ያገኘን ይመስላል። ከ50 ዓመት በላይ በዘለቀ የተዋጣ የሶልና ሪዝም ብሉ ስልት ድንቅ ኮከብ ሆና 18 የግራሚ ሽልማቶችን የደረደረችው አሬታ በፕሬዝደንት ባራክ ኦባማ ዘመን በዋይት ሀውስ በዓለም አቀፍ የጃዝ ሙዚቃ በዓል ላይ ያዜመችውን እንጋብዛችኋለን። እያደመጣችሁ ወደ ትግርኛ ቋንቋ ስርጭት እንሻገራለን። ያስተናግድናችሁ ከሰለሞን ክፍሌ ጋር ቆንጅታየነን። ነገ በተለመደው በሶስት ሰዓት እንገናኛለን። በእኛ በኩል ሰላም፣ በደህና አደሩ። I made some bad rhymes. I've acted out my life on stage. song for you